የፌዴራል አቃቤ ሕግ 34 የህወሃት የገንዘብና የኢንዱስትሪ ተቋማት የባንክ ሂሳብ ማሳገዱ ተገልጿል። የተቋማቱን ሀብት የሚጠብቅ አስተዳዳሪ እንደሚሾምም ተገልጿል። መለስካቸው ማህ ዝርዝሩን ከአዲስ አበባ አስተላልፏል። የኢትዮጵያ ቴሌቪዥን ዛሬ በእኩለ ቀን የዜና ወጃው እንዳስታወቀው ሱር ኮንስትራክሽን ጉና፣ የንግድ ስራዎች፣ ትራንስ ኢትዮጵያ፣ መስፍን ኢንዱስትሪያል ኢንጂነሪንግ፣ ሰላም የህዝብ ማመላለሻ ማኅበር፣ ሜጋ ማተሚያ፣ ኤፈርት ኃላፊነቱ የተወሰነ የግል ማኅበር እንዲሁም ኤፈርት ኤሌክትሪካል ቢዝነስ ገንዘባቸው ከታገደባቸው ሰላሳ አራት ድርጅቶች መካከል ጥቂቶቹ ናቸው። ጠቅላይ አቃቢ ሕግ ይህን እርምጃ የወሰደው በስራ ላይ ከዋሉት የህግ ድንጋጌዎች መካከል አዋጅ ቁጥር 882 እዝባር 2007ን መሠረት ያደረገ እንደሆነም የኢቴቪ ዘገባ ያስረዳል። በፌዴራል ጠቅላይ አቃቢ ሕግ በወንጀል የተገኘ ሀብት ማስመለስ ዳይሬክቶሬት ጄኔራል ዳይሬክተር አቶ አለማንተ አግደውን በመጥቀስም በእነዚህ ተቋማት ስም በሁሉም ባንኮች የተቀመጡ የሂሳብ ቁጥሮች ወይም አካውንቶች እገዳ ተጥሎባቸዋል ብለዋል። ቀጥሎም ጠቅላይ ዐቃቤ ሕግ እነዚህን ተቋማት በኢትዮጵያ የሚፈጸሙ ዘር ተኮር ጥቃቶችን የሽብር ተግባሮችንና ሕገ መንግሥታዊ ሥርዓቱን በኃይል ለመዳድ ከሚሰሩ አካላት ጋር በመመሳጠር እና ግንኙነት በመፍጠር ፋይናንስ በማድረግ እንዲሁም በሙስና ወንጀል ድርጊት የተገኘን ገንዘብ ሕጋዊ አስመስሎ በማቅረብ ወንጀል እንደ ጠረጠራቸው ዳይሬክተሩ መናገራቸውን አትተዋል። በተቋማቱ ላይ እግዱን መጣል ያስፈለገበት ምክንያት ሲዘረዝርም ድርጅቶቹ ሀብታቸውን ለማሸሽ ጥረት በማድረግ ላይ እንደሆኑ በቂ ማስረጃ የቀረበ በመሆኑ ንብረቶቹ ሳይሸሹ ተገቢውን ቁጥጥር በማድረግ ውሳኔ እስኪሰጥባቸው ማቆየት ተገቢ መሆኑ ስለታመነበት ነው ሲል ዘግበዋል። ፌዴራል ጠቅላይ አቃቢ ሕግ ይህን ስራ እስኪያጠናቅቅ ድረስ የታገዱት ንብረቶች እንዳይጎዱና እንዳይባክኑ ጠብቆ የሚያቆይ የንብረት አስተዳዳሪ እንደሚሾም አስተዳዳሪው ስራውን ተቀብሎ ማስተዳደር እስኪጀምር ድረስ ግን የድርጅቶቹ አስተዳዳሪዎች በሚገባ የመጠበቅ ኃላፊነት እንዳለባቸውም ተገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ